ዛሬ የመጀመሪያ ስብሰባቸውን ያካሄዱት ምክር ቤቶች የ2007ቱን አጠቃላይ ምርጫ ተከትሎ የተቋቋሙት ናቸው። አብዛኛዎቹ ተቃዋሚ ፓርቲዎች ባልተቀበሉት በዚሁ የ2007 አጠቃላይ ምርጫ ኢህአዴግና አጋር ድርጅቶቹ 547ቱንም መቀመጫዎች ማሸነፋቸው ይታወሳል። እናም የህዝብ ተወካዮች ምክር ቤት የአምስት ዓመት የስራ ዘመኑን አንድ ብሎ የጀመረው የተቃዋሚ ፓርቲ ተመራጮች በሌሉበት ሁኔታ ነው። ምክር ቤቱ በዛሬው ስብሰባ አቶ ሀይለማርያም ደሳለኝን ለተጨማሪ አምስት ዓመታት በጠቅላይ ሚኒስትርነት ሰይሟል የቀድሞውን ጠቅላይ ሚኒስትር አቶ መለስ ዜናዊን ሶስት ቀሪ የስልጣን አመታት ያጠናቀቁት አቶ ሀይለ ማርያም የራሳቸው የሆነውን የመጀመሪያ ሙሉ አምስት አመት የስራ ዘመን ጀምረዋል። ምክር ቤቱ ከዚህም በተጨማሪ አቶ አባዱላ ገመዳን በአፈ ጉባኤነት ወይዘሮ ሽታዬ ምናለን ደግሞ በምክትል አፈ ጉባኤነት በድጋሚ መርጧቸዋል። ቀደም ሲል የተካሄደው የፌዴሬሽን ምክር ቤት ስብሰባ ደግሞ አፈ ጉባኤ በነበሩት በአቶ ካሳ ተክለ ብርሃን ምትክ አቶ ያለው አባተን መርጧል። በምክትል አፈ ጉባኤነት የተመረጡት ደግሞ አቶ መሀመድ ረሺድ ናቸው። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባካሄዱት የጋራ ስብሰባ ላይ የተገኙት ፕሬዝዳንት ዶክተር ሙላቱ ተሾምም ንግግር በማድረግ የመንግስትን አገራዊ አቅጣጫ አመላክተዋል። ምክር ቤቶቹ የሥራ ዘመናቸውን የጀመሩት ሁለተኛው የእድገትና የትራንስፎርሜሽን እቅድ ወደ ትግበራ በገባበት ጊዜ መሆኑን ያስታወሱት ዶክተር ሙላቱ የዚህ እቅድ የትግበራ ዘመንም በተለይ ከኢኮኖሚ እድገት አንጻር የተለየ ውጤት የሚጠበቅበት መሆኑን አብራርተዋል። የሀገራችን ኢኮኖሚ ፈጣንነቱን እና ፍትሃዊነቱን በማስጠበቅ ባሳለፍ ነው ዓመትም ባለ ሁለት አሃዝ ሆኖ ተመዝግቧል። የሁለተኛው የእድገትና ትራንስፎርሜሽን እቅድ የተጀመረው ባለ ሁለት አሃዝ እድገት መሰረቱን በማስፋት መዋቅራዊ ሽግሩን በማፋጠን የህዝቡን ተጠቃሚነት ባረጋገጠ መልኩ እንዲቀጥል በሚያስችል መልኩ ተዘጋጅቷል። በስራ ዘመኑ መጀመሪያ ላይ የህዝብ ተወካዮች ምክር ቤት መክሮ እንዲያጸድቃቸው ከሚጠበቁ ጉዳዮች አንዱም ይኸው እቅድ ይሆናል። የሁለተኛው የእድገትና ትራንስፎርሜሽን ዘመን መሀከለኛ ገቢ ያላት ሀገር ለመገንባት የሰነቅነውን ራዕይ የምናጋምስበት ኢንዱስትሪ በኢኮኖሚ ውስጥ ህጉም ያለው ድርሻ መጫወት የሚጀምርበትና በገጠር የተዳከመው የክራይ ሰብሳቢነት ፖለቲካል ኢኮኖሚ በከተማም መሰረቱ በጉልህ መናድ የሚችልበት እንዲሆን ይጠበቃል። ከዲሞክራሲ ግንባታ አንጻርም መንግስት በሀገር ውስጥ ለሚንቀሳቀሱ የፖለቲካ ፓርቲዎች መድረክ እንደሚያመቻች ገልጸዋል። በዚህ ረገድ ከቅርብ ዓመታት ወዲህ በፖለቲካ ፓርቲዎች መካከል ተቀራርቦ ለመስራት የተጀመሩ አሰራሮች፣ የነበሩባቸው ጥረቶች እየተሻሻሉ እንዲጎለብቱ ይደረጋል። መንግስት በሰላማዊ መንገድ ከሚንቀሳቀሱ ፓርቲዎች ጋር በዋና ዋና አገራዊ ጉዳዮች የምርጫ ጊዜ ሳይጠብቅ የሚመካከርበት አሰራር እንዲዘረጋና በሂደት እየጎለበተ እንዲሄድ የተለምናቸው እቅዶችን የመተግበሩ ስራ ተጠናክሮ እንዲከናወን ይደረጋል። የህዝብ ተወካዮች ምክር ቤት በቀጣይነት በሚያካሄደው ስብሰባ ጠቅላይ ሚኒስትሩ አዲሱን ካቢኔያቸውን ይፋ እንደሚያደርጉ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ